አሜሪካ ከታወቁ ዓለም አቀፍ አሸባሪ ድርጅቶች ጋር የተቀናጀ የሽብር አድራጎት ኢትዮጵያ ውስጥ ለመፈጸም ሲዘጋጁ ነበር የተባሉ ተጠርጣሪዎች ተይዘው መታሰራቸውንና ምርመራ እየተካሄደ መሆኑን የሀገሪቱ ጠቅላይ አቃቤ ሕግ አስታውቀዋል። 59 የመንግስት ባለስልጣናትና የጥቅም ተካፋይ ናቸው የተባሉ ባለሀብቶችም በከባድ የሙስና ወንጀሎች ተጠርጥረው መያዛቸውን ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ አመልክተዋል። መለስካቸው አመሀ ዝርዝሩን ይዟል። በጽህፈት ቤታቸው ጋዜጣዊ ጉባኤ የጠሩት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ባለፉት ሁለት ሳምንታት በኢትዮጵያ ውስጥ ከፍተኛ የሽበር ድርጊት ሊፈጸም ታቅዶ እንደነበረ ተናገሩ። ጠቅላይ አቃቢ ሕጉ እንደገለጹት ከሆነ ይህ የምርመራ ሥራ ከብሔራዊ መረጃና ደህንነት አገልግሎት ጋር እየተሠራ ነው ብለዋል። አክለውም ጉዳዩ ገና የሚጠራ ቢሆንም ለሕዝብ መገለጽ እንዳለበት አመልክተው ተጠርጣሪዎቹ ሲያከናውኗቸው ነበሩ ያሏቸውን ድርጊቶች ዘርዝረዋል። ባለፉት ሁለት ሳምንታት በሀገራችን ላይ ከፍተኛ የሽብር ጥቃት ለመፈጸም ከውጭ አገር ካሉት ዓለም አቀፍ የሽብር ቡድን ጋር ተቀናጅቶ የሽብር ጥቃት የሚፈጸም ቦታ በመምረጥ ፎቶ በማንሳት የሽብር ጥቃቱ የሚፈጸምበትን ስልት በመቀየስ የተለያዩ መታወቂያ የውጭ ሀገር ፓስፖርት እና ሌሎች ሰነዶችን በማዘጋጀት በቀጣይ ጥቃቱን ለመፈጸም በዝግጅት ላይ ያሉ በቁጥጥር ስር ያሉ ተጠርጣሪዎች አሉ። ይሄ ተጨማሪ ምርመራ እና ወንጀሉም ዓለም አቀፍ ባህሪ ስላለው ግንኙነቱም ከዓለም አቀፍ አሸባሪ ተብሎ ከሚፈረጁ ተቋማት ጋር ግንኙነት ያላቸው በመሆኑ በቀጣይ የሚሰራ ስራ እንዳለ ሆኖ ለብቻው በሌላ ጊዜ ምርመራው እና መረጃው በአግባቡ ሲጠናቀር የምንገልጽ ይሆናል። አቶ ብርሃኑ ይህ ተደግሶ ነበር ያሉት የሽብር አደጋ ተፈጽሞ ቢሆን ኖረው ሊደርስ የነበረውን ጉዳት ለመገመት እጅግ ከባድ መሆኑን ጠቁመው ተጨማሪ ጥሪ አቅርበዋል። ይህ ሽብር ቢፈጸም በሀገራችን ላይ ሊደርስ የነበረው ጉዳትና መጠኑ አሁን መገመት የማያስችል ሁኔታ ላይ ነው። ምክንያቱም በእጃቸው የተገኘው ማስረጃዎችና የተሰበሰቡ ፎቶግራፎችና ሽብሩ ሊፈጸምባቸው የታቀዱ ቦታዎች ከፍተኛ ሕዝብ የሚሰበስብበት የስብሰባ አዳራሾች እና ማዕከሎችን ታርጌት አድርጎ ለመፈጸም የተዘጋጀ በመሆኑ በተለይ ብሔራዊ መረጃና ደህንነት ሌት ተቀን በመስራት ሀገራችንን ከጥቃት ታድገዋል የሚል ነው። በዚህ አጋጣሚ ባለሙያዎችንም ይህንም ስራ የሰሩትንም እና ህብረተሰቡን በዚህ ተሳትፎ ለማድረግ አደጋው ከመድረሱ በፊት ለመከላከል የተቻለበት ሁኔታ ነው ያለው። እንግዲህ እንደዚህ አይነት ጥቃቶች እንዳይከሰቱ በቀጣይ ህብረተሰቡ ከመንግስት ጎን በመሆን ስራውን እንዲሰራ በዚሁ ጥሪ ለማስተላለፍ ፈልጋለይ። አቶ ብርሃኑ በዚህ ጋዜጣዊ መግለጫ ላይ ይፋ ካደረጓቸው ጉዳዮች አንዱ በአራት የመንግሥት መሥሪያ ቤቶች ተፈጽመዋል ያሏቸውን ከባድ የሙስና ወንጀሎች ነው። የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት፣ የኢትዮጵያ ንግድ ሥራዎች ኮርፖሬሽን፣ የውሃ ስራዎች ኮንስትራክሽን ኮርፖሬሽንና የመድኃኒት ፈንድ ኤጀንሲ በተሰኙ ተቋማት ላይ የተካሄደውን ምርመራ ውጤት ዘርዘር አድርገው አቅርበዋል። በአጠቃላይ በአራቱም ተቋማት ከዚህ ወንጀል ጋር በተያያዘ የተደራጀ ምርመራ ቡድን በቂ ማስረጃ፣ የሰው ማስረጃ፣ የሰነድ ማስረጃ በዚህ ወንጀል የሚጠረጠሩ ኃላፊዎችና ና በተለያዩ ቦታ የሚገኙ ባለሙያዎች ያፈሩትን ንብረት እና በጸረ ሙስና ኮሚሽን ካስመዘገቡት የግል ሀብታቸውን በመለየት አንዳንዶቹ በቀጣይ ዲቴል የሚጣራ ሆኖ አሁን ባለን ማስረጃ ከገቢ በላይ ሀብትም አፍርቶ የተገኙበት ሁኔታ ነው ያለው እና አሁን ቤታቸውን በሚበረበሩበት ጊዜ ከቤታቸውም የተለያዩ የቤት ካርታዎች እና የባንክ አካውንቶች የተገኙበት ሁኔታ ነው ያለው። ይሄ ገና እየተጠናቀረ ባለበት ሁኔታ ስለሆነ አጠቃላይ ወደ 59 በዚህ ወንጀል የተጠሩ የስራ ኃላፊዎችና ግብረአበሮች እና እንዲሁም ባለሀብቶች በቁጥጥር ስር ለማዋል ተችሏል ማለት ነው። አቶ ብርሃኑ በቁጥጥር ስር ውለዋል ካሏቸው ባለስልጣናት መካከል ስማቸውን ባይጠሩም የጥቂቶቹን ስልጣን ግን ይፋ አድርገዋል። እነዚህ ተጠርጣሪዎች የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተር፣ የኢትዮጵያ ንግድ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ፣ የመንግስት ግዢ ንብረት አስተዳደር እና ማስወገድ አገልግሎት ምክትል ዋና ዳይሬክተሮች የውሃ ስራዎች ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ የነበሩ የውሃ ስራዎች ኮርፖሬሽን የፕሮጀክት ስራ አስኪያጅ የመድኃኒት ፈንድ ኤጀንሲ ዋና ስራ ዳይሬክተር የነበሩ ምክትል ዋና ዳይሬክተር የነበሩ ሌሎች የእነዚህ ተቋማት መካከለኛና ባለሙያዎች በተጨማሪ በጥቅም የተሳሰሩ ግብረ አበሮችና ባለሀብቶች በቁጥጥር ውለዋል። ጠቅላይ ዐቃቤ ሕግ ብርሃኑ ጸጋዬ በኢትዮጵያ የተለያዩ ክፍሎች በተቀሰቀሱ ግጭቶችና እውከቶች መንስኤና ተጠያቂ ናቸው በሚባሉ አካላትም ላይ ምርመራ እየተደረገ እንደሆነ ገልጸዋል። በዚህና በሌሎች ጉዳዮች ዙሪያ ይፋ ያደረጓቸውን ቁም ነገሮች በሌላ ዝግጅት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ